የፌዴራሉ ጠቅላይ ፍርድ ቤት በአቶ ሀብታሙ አያሌው ጉዳይ ተጨማሪ የሐኪም ማረጋገጫ እንዲያቀርብ አዟል። የቀድሞ የአንድነት እና ለዲሞክራሲ የአንድነት ለዲሞክራሲ እና ለፍትህ ፓርቲ አመራር አባል ወደ ውጪ ሀገር ሄዶ እንዲታከም ተጨማሪ የሐኪሞች የቦርድ ማረጋገጫ እንዲያቀርብ ነው ፍርድ ቤቱ የጠየቀው። አቶ ሀብታሙ አያሌው ለሕክምና ወደ ውጭ ሀገር ለመሄድ ያቀረበው አቤቱታ ቀደም ሲል ካቀረበው የሐኪም ማረጋገጫ በተጨማሪ ነው የቦርድ ማረጋገጫ እንዲያቀርብ የታዘዘው። የአቶ ሀብታሙ ቤተሰብ ይህን ማረጋገጫ ወረቀት ለማግኘት ጥረት እያካሄዱ መሆናቸውን ለአሜሪካ ድምፅ ገልጸዋል። ዘገባ አለን። የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበረው አቶ ሀብታሙ አያሌው ለሕክምና ወደ ውጭ ሀገር ለመሄድ ያቀረበው አቤቱታ ቀደም ሲል ካቀረበው የሐኪም ማረጋገጫ በተጨማሪ የሐኪሞች ቦርድ ደብዳቤ እንዲያቀርብ ታዘዘ። ይኸው ፍርድ ቤት ሰኔ 28 ቀን 2008 ዓ ም ከሰጠው ቀጠሮ በፊት አቶ ሀብታሙ አሁን ያጋጠመው የጤና ችግር በሀገር ውስጥ በሚሰጥ ሕክምና መፍትሄ ሊያገኝ እንደማይችል እና ሕክምናውን ለማግኘት በግድ ወደ ውጭ ሀገር መሄድ እንዳለበት የሚያረጋግጥ የሐኪም ማስረጃ እንዲያቀርብ ታዞ ይህን ማስረጃ ከቀጠሮ አስቀድሞ አስገብቶ ነበረ። ይሁንና በዚህ ቀጠሮ ቀኑ ጉዳዩ ሳይታይ እንደታለፈ አይዘነጋም። ዛሬ ፍርድ ቤቱ በጽህፈት ቤት ለታማሚ ቤተሰብ በሰጠው ትዕዛዝ የቀረበው የሐኪም ማስረጃ እንዳለ ሆኖ በተጨማሪ ሶስት ሐኪሞች ወይንም የሐኪሞች ቦርድ የፈረሙበት ማስረጃ እንዲያመጡ ተነግሯቸዋል። ምሽት ላይ ከአንድ የቤተሰቡ የቅርብ ምንጭ እንዳረጋገጥኩት ከሆነ ይህንኑ ማስረጃ በእጃቸው ለማስገባት ጥረት እያደረጉ ይገኛሉ። የሕክምና ቦርድ የሚባለው አካል በየትኛውም እውቅና ያለው የሕክምና ተቋም የሚቋቋም የሶስት ሐኪሞች ስብስብ ነው። ይህ ስብስብ አስፈላጊ በሆነ ጊዜ ውረ ተሰብስቦ አንድ ታማሚ ወደ ውጭ ሀገር ሄዶ መታከም እንዳለበት የሚያረጋግጥ መስረጃ ይሰጣል። አቶ ሀብታሙ አያሌው አቃቢ ህግ የይግባኛ ሚኒስትር ለጠቅላይ ፍርድ ቤቱ ካቀረበ በኋላ ከሀገር የመውጣት እቀባ እንድትጣለበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ